Gabina BOA. Salam, salam, end it amashachu, tasafaru, gababalu, taxu, montual, ne, gabina BOA. Ask DJ Fatsuji. That's a brand name. That's a brand name. I stand behind it. I guarantee it. They know that even if they don't know me any more than they know the, the the chairman of General Mills. DJ Fatso, my man. God loves me. This is a DJ Fatso exclusive. Africa's live with DJ. ሰላም ሰላም፣ ጠና ይስጥልኝ የተከበራችሁ አድማጮቻችን፣ ዲጄ ፋቱ ከዚህ ከዋሽንግተን ዲሲ ከአሜሪካን ድምፅ ሬዲዮ ጣቢያ ስቱዲዮ 14 በቀጥታ ወደ እናንተ የዓርቡን ጋቢና ቪዮ የጀላችሁ ከተፍ ብያለሁ። አብሮኝ ሞክቢል እያበሩና ጀስትን ደግሞ ያግዙኛል አሪፍ አሪፍ ሙዚቃ ነው ዛሬ የተዘጋጀላቸው ዛሬ ምንድን ነው ቫለንታይንስ ዴይ እየደረሰ ስለሆነ በዛ በማስመልከት አሪፍ አሪፍ የፍቅር ፍቅር ፍቅር የሚሉ ሙዚቃዎችን ጋብዛችኋለሁኝ ሪያና ናት የመጀመሪያ ሙዚቃ ዊ ፋውንድ ላቭ ይሰኛል ባይ ዘ ዌይ ይሄ በጣም ወደው ሙዚቃ ነው ከልቪን ሃሪስ ይባላል እሱ ነው የሰራላት ዲጄ ነው ሪያና ዊ ፋውንድ ላቭ ከ Gabina V O A B J Fats on the ones and twos. What it takes to fall. Tchau. ያደመጣችት ሙዚቃ የከልቨን ሀሪስ ፊቸሪንግ ሪያና ነው። ብዙ ሰዎች የሪያና ሙዚቃ ብሎ ያስባሉ፣ ግን ከልቨን ሀሪስ ነው የዚህ ሙዚቃ ባለቤት። ከልቨን ሀሪስ ፊቸሪንግ ሪያና ዊ ፋውንድ ላቭ። በጣም በጣም እኔ አሁን አንደኛው ከምትሏቸው እኔ ከምወዳቸው ሙዚቃዎች መካከል አንደኛው ይሄ ነው። በጣም ነው የምወደው ይሄን ሙዚቃ ዊ ፋውን ላቭ ኢን ሆፕለስ ፕሌስ ተስፋ በሌለበት ቦታ ፍቅርን እናገኛለን ይላል። ፍቅር የፍቅር አሪፍነቱ ለዚህ ነው ተስፋ በተቆረጠበት ተስፋ በሌለበት ቦታ ፍቅር ይገኛል እና እሱ ነበር የጋበዝኳችሁ። ዲጄ ፋት ነኝ። ጋቢና ቪዮኤ አርብ ነው የጋቢና ሙዚቃ ነው የምታደምጡት። ልጅ እያለሁ አንዴ ቪዮኤን ስገፍት በህይወት የቀማረሳቸው ሙዚቃዎች መካከል ይህን በማስከተል ምጋበዛችሁ ሙዚቃ ነበር ያደመጥኩት። በጣም ልጅ ነኝ፣ እድሜን አላውቅም፣ ግን አል ሜክ ላቭ ቱ ዩ የተሰኘው የቦይስ ቱሜን እና የማሪያ ኬሪ ሙዚቃ ሲወጣ ቪኦኤ ላይ ለቀውት ሰማሁት እና እስካሁን አስታውሰዋለሁ ቀኑን እና አል ሜክ ላቭ ቱ ዩ በቦይስ ቱሜን እና ማሪያ ኬሪ ወደ እናንተ አደርሳለሁ። አብራችሁኝ ቆዩ። ቪኦኤ አማሪክ ላይ አስተያየቶቻችሁ ውስጡኝ። ዲጄ ፋድሱ ሆን ዋንዘንቱ ስ ስካው make love to you በጣም የተወደደ ሙዚቃ ነው። ቦይስ ቱሜንና ማሪያ ኬሪ በጣም በጣም በጣም ብዙዎቻችሁ እንጆ የምታደረጉት ሙዚቃ ነው። ዲጄ ፓቱ ነኝ። እንግዲህ ቫለንታይንስ ዴ እየቀረበ ስለሆነ ትንሽ ሞቅ ሞቅ ላርጋችሁ ብዬ ነው። ሞቅ ሞቅ ሞቅ ሞቅ ይባላል ፕሮዲሰሬ እና ሞቅ በል ነው የምንለው አዲስ ነገር ለመጀመር አስቤ ነበር። አሁን ከረፍታሉ የመጣሁት ምን አነሳሳይ መሰላችሁ? እየደወልኩ ማቃቸውም ሰው ሊሆን ይችላሉ ሰዎች ጋር እየደወልኩኝ ደስ ያሰኛችሁን ቀን ነገሩንና እኛ የምንወቀው ሰዎች ለሰዎችም ሼር አድርገው ይደሰቱበት። በቃ ደስ የሚያሰኛችሁን ቀን በሚል ሀሳብ አንድ ሴግመንት ለመጀመር አስቤያለሁና የዛሬ እንግዲህ እንግዲህ መስመር ላይ ትገኛለሽ። ሄሎ ሄሎ፣ ሱራፌል ጠና ይስጥልኝ። እንደምን አለሽ? እንዴት ነህ? እስኪ ስምሽን ንገሪያቸው አድማጮቻችን። ወይ ነዋል ጀላል ወይም ፌሪ፣ ሁሉም ሰው በሚያውቀኝ ፌሪ ጤሪ፣ አሪፍ ስም ነው። አሪፍ ስም ነው። የት ነው ያለሹ? እኔ ዳሬ ሰላም፣ ታንዛኒያ። ታንዛኒያ፣ ታንዛኒያ በባህር የተከበበ ከተማ ነው አይደል? አሪፍ ነው። አዎ፣ ዳሬ ሰላም። ስፔሲፊካሊ ዳሬ ሰላም እና ዛንዚባር። እንደኛው ሀገር ደግሞ ተራራማ ቦታም አላቸው። አዎ፣ አላቸው። ክሊማንጃሮ እዛ ነው አይደለ? ታንዛኒያ፣ አሩሻ፣ ሞቺ አንድ ነገር አወኩኝ። ደስ ይላል ባህር አካባቢ መኖር። ባህር አካባቢ የሚኖሩ ሰዎች ብዙ ጊዜ ጥሩዎች ናቸው ይባላል። እውነት ነው። አስተሳሰባቸው ሰዎች ማለት ናቸው። እንደ እንትኑ ነው፣ እንደ ባህሩ ነው። አስተሳሰባቸው በጣም ሰፊ ነው፣ የሚያዩት ነገር ሰፊ ነው። እና በቃ አሪፍ ናቸው ይባላል። ይባላል ነው አላው። በጣም በጣም እኔ እንኳን ኦልሞስት ስምንት አመት እንደ ሀገር ስማር ሩም ሜቶቼ ጓደኞቼ በሙሉ እነሱ ናቸው እና እዚህ ሙቭ ለማድረግ ምንም ደቂቃ አልፈጀብኝም ተከተለሻቸው ሻንጣይም ብቻ ዜ ነው ይመጣውት ደስ ይላል ደስ ይላል እኔም አንድ ሁለት ጓደኞች አሉኝ እና ወደ ታንዛኒያ እዚህም አብረን የሚሰሩ ሰዎች አሉ በጣም ተጫዋቾች ናቸው በጣም መደነስ መጨፈር መደሰት ነው ስራቸው እና ጥሩ ነው ላለሁ ባህሩ ይዞላቸው የሚመጣው ነገር አለ ማለት ነው ምን ትሰሪያለሽ እዛ እኔ የማህበረሰብ ስራ ነው የምሰራው ብዙውን ጊዜ ከሴቶች ከህፃናትና ከወጣቶች ጋር የሚቆራኝ ነገር ነው የምሰራው። ከጤና ጋርም እንደዚህ። በጣም ደስ ይላል፣ በጣም ደስ ይላል። በጣም አሪፍ ነው። ምን አስቤ ነበር መሰለሽ? እስቲ ሰዎች ደስ ያሰኛቸውን ቀን ይንገሩኝ ብዬ አዲስ ሴግመንት ነገር ነው። አጭር ናት። እንደዛ ነገር ጀምሬያለሁና። በህይወት ውስጥ እስቲ ደስ ያሰኘሽ ቀን ወይም ደስ ያሰኘሽ ነገር ምናምን ምንድን ነው? እስቲ ንገሪኝ፣ አካፊኝ አድማጮች የሚስሙ። ኦኬ። በህይወቴ በጣም ብዙ ደስ ያሰኙኝ ቀኖች አሉ። እንዲሁም በየዕለቱ ደስተኛ ነኝ እኔ ከስራዬ ጋር እንደነገርኩ፣ የማህበረሰብ ስራ ስትሰራ ብዙ ሰው በጥሩ መንፈስ ትነካለህ። እውነት ነው። አንድ አንድ ህፃን በንቶ ስታይ ወይ አዲስ ሴት ጥሩ ስራ ሰርታ ስታይ፣ አህጉርህን ብትለውጥ በአጠቃላይ ጥሩ ስራ ሰራ ማለት ነው፣ ተደስተህ ታድራለህ። በጣም ጥሩ እውነት ነው። ግን ፐርስናሊ የግል ህይወቴ ውስጥ ብዙ ነገሮች አሉ። ከዛ ውስጥ አንዱ ምንም የማይካደው ወላጆችህ ትልቅ ቦታ አላቸው ለህይወት፣ እውነት ነው። ለእኔ ደግሞ አባቴ፣ እናቴም እንደዛው። ግን አባቴ በቅርብ ጊዜ ወደ ኦክቶበር አካባቢ በድንገት ታመ፣ ሆስፒታል ገብቶ ነበረ እና እሱ ድኖ እና ነቅቶ ከባድ ሁኔታ ላይ ነበረ። ያጋጠማቸውን ከባድ ስትሮክ ነው የመታው። የነበረው ላይት ስትሮክ ግን በደንብ ነበረ የታመመው። እንደዛም ሆኖ አይተነው አናውቅም፣ አልጋ ይዞ አያውቅም። እና ለስራ ወደ ናይሮቢ ሄጄ ነበረ። ከናይሮቢ ስመለስ እንደዛ ታሞ ሳየው ብዙ ነገሮች ተስፋ ቆርጦኝ ነበረ። ከዛ በኋላ ልክ ነቅቶ አናግሮኝ ከአይሲዩ ውስጥ ወጥቶ ኖርማል ክፍል ውስጥ ሲገባ ከሆስፒታል ወጥቶ ቤት ሲገባ የመጀመሪያውን ቆሞ ሲራመድ ከዛ በኋላ ያየሁት ሰዓት ላይ እንደገና እንደተፈጠርኩና እሱንም ሞር አቴንሽን እንድሰጠው እና አምልጦኝ የነበረውን ሰው ተመልሶ እጅ እንዳስገባሁት የተሰማኝ ሰዓት ስለሆነ በህይወቴ ሙሉ እንደዚህ አይነት ደስታ ተሰምቶኛ። ዋው በጣም ደስ ይላል፣ በጣም ደስ ይላል። በጣም ጥሩ ነገር ነው ያካፈልሽን። በጣም ተስፋ ያለው ደስ የሚል ነገር ነው እና ተስፋ አለው። ህይወት እንደ ቀላሉ እንዳይወሰድም ያስረዳሃል። እውነት ነው። ሁል ቀን አብረውን ያሉ ሰዎች፣ ጠዋት ያናገርከው ሰውዬ ከሰዓት በኋላ ራሱን ስጡ ሆስፒታል ገብቶ አንተ ከሌላ ሀገር ትመለሳለህ አልጋ ይዞ ስታገኘው ምን ያህል እንደሚድብ እንደሚሰብር በቃ አስበው። ከዛ በኋላ ደግሞ እንደገና ከዛ ላይ ተነስቶ ፉሊ ሪከቨር አድርጎ ቆሞ ሲሄድ ስታየው ደግሞ የሚሰጥህን ተስፋ አስበው። እውነት ነው። እሱን የሚያክል ነገር የለም። ልጅ የወለድኩ ክሆን፣ የተሰማኝ በጣም ደስ ይላል። በጣም በጣም አሪፍ ነገር ነው። ያካፈልሽን አድማጮችም እንግዲህ እንደተነቃቁበት ተስፋ እንዳገኙበት ተስፋ አደርጋለሁኝ። በጣም ነው የማመሰግነው። እንግዲህ ለአባትሽም ረጅም እድሜና መልካም ጤንነት እመኛለሁ። ለአንቺም ባለሽበት ቦታ ሁሉ አሪፍ አሪፍ ነገር እሚገጥምሽ እመኛለሁ። ስለ ጊዜሽ በጣም አመሰግናለሁ። የሚቀጥለው ሙዚቃ ጋር ብዤሻለሁ። ዘ ኢሞሽንስ ቤስት ኦፍ ማይ ላቭ የሰኘው ሙዚቃ ኢንጆይ አድርጊዋለሽበት። ናይስ፣ ዋው፣ ናይስ። እሺ ሶስት ማለ ያደመጣችሁት ሙዚቃ ነው። ዲጄ ፋት ነኝ ማስተናገራችሁ። ጀስቲን እና ሞክቢል ከፊት ለፊት የሆነው የሸቀሸኩት ነው ር ዳንሲንግ ሞቅበት፣ ሞቅ አድርገው፣ ፕሮግራማችን ይቀጥላል። አሁንም ሌላ አንድ ሰው ደግሞ መስመር ላይ ያለ ሎ ሎ ጠና ይስጥልኝ፣ ጠና ይስጥልኝ። ብሬ ብሬ ብሬ ላፎንቴን ብርሃኑ ተጠራ፣ እንዴት ነህ? አለሁ፣ እግዚአብሔር የተመሰገነ ይሁን አለሁልህ። ኑርልኝ፣ አሜን አሜን። ማይ ፍራ ለምን እንደደወልኩ ንሳቃል እንግዲህ፣ እኔ እስካሁን እንግዲህ አላወቁ፣ ምናልባት እንግዲህ ወደፊት ታውቃለህ። እርዳታ ስራ ጉዳይ ምናልባት ሊሆን ይችላል ብዬ አይደለም ብሬ ጋር አንድ አሪፍ ዜና አይጠፋም፣ አሪፍ ነገር አይጠፋም ብዬ ነው የደወልኩት እና ለስ አንድ አሪፍ ነገር ንገረኝ፣ ጥሩ ነገር ያው እንግዲህ አሁን ኔጋ ያለው ዜና ያው በጎ ነገር ከማድረግ ጋር የተያያዘ ነው። በከተማችን ውስጥ እዚህ በአሜሪካ በተለይ ዲ ኤም ቪ ኤሪያ ከም የሚባል ውስጥ ነው በአብዛኛው ዲሲ፣ ሜሪላንድ፣ ቨርጂኒያ። ያው ዲሲ፣ ሜሪላንድ፣ ቨርጂኒያ ማለት ነው። በዚህ ውስጥ ያው ከሰላሳ አመት በላይ ድምፃዊነትና ማሲንቆ እየተጫወተ የነበረው ማለት ያለው ሰጠኝ አጠናው በጠና ታሞ ነበረ እና ለዚህም ለታመመበት ነገር ሁለት አይነት ህመሙ ሁለት ነው። አንደኛው ያው ዲያቤቲክ ያው ሁሉም ሰው ላይ ያለ ነገር ነው። ግን በዛ ላይ ኒሞኒያ የሚባል በታ ይዞት ነበረ የሳምባ ምች እና ኒሞኒያ ደግሞ ለመታከም መድኃኒቱ ከዘጠኝ ወር እስከ አንድ አመት ድረስ የሚፈጅ ትዕግስት የሚጠይቅ መድኃኒት ነው። ሕክምናው ያንን ለማድረግ ብዙ ወጪ ይወጣል። ግን የሕክምናውን ነገር በነፃ የሚያገኝበትን መንገድ እየሞካከርን ባለንበት ሰዓት ያው ይህንን ነገር ደግሞ ከዘጠኝ እስከ ከዘጠኝ ወር እስከ አንድ ዓመት የሚፈይ ስለሆነ ለዚህ ልጁ ስራ ትቶ ቤት ውስጥ ስለሚውል፣ ቤት ውስጥ ደግሞ የቤት ኪራይ ያው፣ ምግብ፣ የተለያየ ቤር የሚያደርገው ሰው ስለሚያስፈልግ ለዛ ወጪ የሚያስፈልግ ገንዘብ ነበረ። ሄደን አየነው። በጣም በሚያሳዝን ሁኔታ ነው የነበረው። ስለዚህ እንግዲህ ሁላችንም ተሰባስበን ኮሚቴ ፈጠረንና ኮሚቴዎች ተሰባስበን ግብ ያደረግነው ወደ ሀምሳ ሺህ ዶላር ነው። እንግዲህ ግን በአጠቃላይ የተሰባሰብነው ኮሚቴዎች አለን። እኔ በተለይ የኮሚቴው አባሎች አራት ነበር ማለት እኔ፣ አልማዝ፣ ጌታቸውና ተፈራ የሚሉት እና በአብዛኛውን ስራ እንግዲህ አስተባብረን ጠቅላላ እዚህ አካባቢ ያሉት የሬዲዮ የቴሌቪዥን እንዲሁም የጋዜጣ የተለያዩ ሚዲያዎች እርዳታ አደረጉልን። ሬስቶራንቶች፣ የተለያዩ ድርጅቶች እንዲሁም ከቬጋስ ሀገር እንደዚሁ ወደ ሁለት ሺ ምናምን ብር ከዛም አዋጥቶ አምጥቷል። በአይነቱ ግን በጣም ለየት የሚለው እንግዲህ ምናልባት ልታውቀው ትችላለህ። ክላውድ ላውንጅ ባለቤት ዳዋ፣ አቶ ዳዋ፣ እሱ ደግሞ በጣም እንግዲህ ኤርትራዊ ነው፣ ግን ሰው መሆን ብቻ እንደሆነ ትልቅነቱን ያሳየን ነው እና ለዚህ ልጅ በቤቱ በአንድ ቀን ምሽት አምስት ሺህ ዶላር አዋጡ። ጠቅላላ እንግዲህ ማዕዛ ቤት ትልቅ ዝግጅት አድርገን ነበረ። የቀረ ህዝብ የለም። የእሱ ወዳጆች ጠቅላላ እዚህ ደሚቪ አካባቢ የሚገኙ አርቲስቶች ሁሉ በአጠቃላይ ሁለት ባንዶች ነበሩና በጣም በሚገባ ሁኔታ ዝግጅቱ ተደርጎ ፈንድራይዚንጉ በጣም የተሳካ እና በጣም በጣም የሚገርም እና ህብረት፣ ትልቅ ፍቅር የታየበት ፕሮግራም ነው ያለፈው እና በዚህ ፕሮግራም ላይ በአጠቃላይ ከሁሉም ጋር ተሰባስቦ ሰላሳ አራት ሺ ስድስት መቶ ስድስት ብር ዶላር ገቢ ሆነዋል እና በጣም ደስ ብሎናል ዋው በጣም በጣም ይሄ ትልቅ ትልቅ ዜና ነው ብሬ ትልቅ ዜና ነው በጣም ነው ደስ የሚለው ኦልሞስት ከግማሽ በላይ ካሰባችሁ ከግማሽ በላይ አግኝታችኋል ማለት ነው የተወሰነ ነው የቀረው ማለት ነው አዎ በቃ እንግዲህ አሁን ግባችን ሀምሳ ሺ አለን እንጂ አሁን ያለ የያዝነው ገንዘብ ራሱ ለምንፈልገው ነገር በቂ ነው ማለትም ጥሩ ሁኔታ ላይ ነው ያለው ያለውን ግን ጎፈንድሚ የሚል ተዘጋጅቷል ጎፈንድሚ ፔጅ ላይ የእሱን ስም በኢንተርኔት ላይ በየፌስቡኩ ተበትሟል። ሁሉም ጎፈንድሚ ላይ ገብቶ አስር ብርም ሀያ ብርም አምስት ብርም የቻለውም መርዳት ይችላል የምንፈልገው እና በጣም ትልቁ የሆነውን ነገር አሳክተናል እና በወቅቱ በማዛ ሬስቶራንት ላይ በተደረገው ዝግጅት ላይ የተገኙትን አርቲስቶችም ጠቅላላ ሕዝቡንም በጣም በጣም እግዚአብሔር ይስጥልን፣ እናመሰግናለን። ስኬታም መሆናናል። ከዚህ በተረፈ ደግሞ ሰጠኝ ድኖ ህዝቡን የሚያመሰግንበት ጊዜ ይምጣል አለው። አሁን ዛሬ በፌስቡክ በትነናል፣ ይፋ አድርገናል፣ የገባውን ገቢ። ከዚህ በኋላ ደግሞ በመቀጠል ሰጠኝ ራሱ ብሩ እሱ ጋር ሲገባ፣ ማለትም እጁ ላይ ሲሰጠው ያለውን ነገር በቪዲዮ ቀርጸን፣ እሱም ህዝብን ያመሰግናል። እግዚአብሔር ድሉና ድሉን ሰጥቶት ጤናው ተመልሶ ደግሞ የምስጋና ፕሮግራም ለማድረግ ያብቃልላለሁ ይኸው ነው። በጣም በጣም ደስ ይላል። ከዚህ በላይ ምንም የለም። እንግዲህ ይህንን ስላካፈልከን ብሬ በጣም እናመሰግናለን። አድማጮቻችንም ወይም በሶሻል ሚዲያ ላይ ያሉ ተመልካቾቻችን በሙሉ ጎፈንድሚ ሰጠኝ አጥናው ብላችሁ ጉግል አድርጋችሁ እንድጨምሩ እናሳስባለን። ብሬ በጣም ነው እናመሰግነው፣ በጣም እንወዳለን። በጣም በጣም እግዜር ይስጥልኝ። እናንተም በአጋጣሚ ይሄንን ነገር እንግዲህ በጭምጭምታም ሰምታችሁ ይሆናል። ወደ እኔ ተደውሎ ይሄን አይነት ነገር ተጠይቄ ለህዝቡ ይሄን አይነት ነገር እንዲተላለፍ ማድረጋችሁ እግዚአብሔር ይስጥልን፣ እናመሰግናለን። ሁላችሁንም እንወዳቸዋለን። ይኸው ነው። በጣም ቴንኪዩ፣ ብሬ እንግዲህ መልካሙን መኝልሃለሁ። መልካም ቅዳሜ እና እሁድ ዘና ፈታ በል እና ከቪኦኤ ጋቢና ቪኦኤ ነበር የደወንልህ በልሽ። ቻው Uh, mm, yeah, mm, yeah, yeah. Baby, I just don't get it. Do you enjoy being hurt? I know you smell the perfume, the makeup on his shirt. You don't believe his stories. You know that there are lies bad as you are. You stick around, and I just don't know why. If I was your man, baby, you never worry about what I do. I'd be coming home back to you every night. Doing you right, you're the type of one deserve good fame. this for a diamond head for rain. you are star i just want to show you you are you should let me love you let me be the one to give you everything you want any a baby good love and protection make me your selection show you the way love supposed to be Baby, you should let me love you, love you, love you, love you. Yeah. Listen, your true beauty's description looks so good that it hurts. You're a dime plus 99, and it's a shame, don't even know what you were. <laughs> Everywhere you go, they stop instead, cause you're better than shows from your head to your toes, out of control. Baby, you know. Oh, yeah, what you mean? baby, you. Never worry about what I do. I'll be coming home. Back to you. Every night, doing you home. right. You're the type of woman deserves good things. A handful of rings. Baby, you're a star. I just wanna show you you are. Oh, you should let me love you. Let me be the one to give you everything you want and need. Oh baby, good love and protection. Oh, make me your selection. Show you the way love's supposed to be. Baby, you should let me. You deserve it. Oh, oh. You know you. Uh, baby, with me and you, it's whatever, girl. Hey, so can we make this thing go? ሁለም ያደመጣችሁት በማሪዮ ነበረ። ይህ ሙዚቃ ራሱ አልጠበቀውም ነበር እንደዚህ አሪፍ ሙዚቃ ይሆናል ብሎ ኢንተርቪው ሲሰጥ ያየሁትን ነው የምነግራችሁ። ዲጄ ፋቱ ነበርኩኝ። አብሮኝ እንግዲህ ሞክፊል እያበሮን ጀስትን ሲያግዙኝ ነበረ። በጣም ነው ማመሰግነው ስላደመጣችሁኝ፣ ስለሰጣችሁኝ አስተያየት እንግዲህ Let's go. friends so